ሐኪሙን ይጠይቁ፣ በሰው ልጅ የተፈጥሮ ስሜት ጠባይ ምንነት የሥነ ልቦና ጤናና አለፍ ብሎም ከጤናማው ምሕዋር ውጭ የሚታዩ ሁኔታዎችን የሚመረምር አዲስ ቅንብር ይጀምራል። ለጥያቄዎቹ ሙያዊ ትንታኔውን የሚሰጡን የፕሮግራሙ የዘወትር ተባባሪ በዚህ በዩናይትድ ስቴትስ በሚገኘው በሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያና በሕክምና ትምህርት ቤቱ የትምህርት ክፍሉ ኃላፊ ፕሮፌሰር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጀመሪያውን ክፍል እንሆ ፕሮፌሰር ዮናስ እንዳለ ገዳ ከተለመዱ የወትሮ የሕመም አይነቶች ለየት ያለ የስሜትንና የሐሳብን ተፈጥሮ ምንጮችና መሠረቶች አያያዛቸውንና ከጤናማ አኗኗር ጋር አልፎ አልፎም በሌሎች ይልቁንም ደግሞ በማኅበረሰብ ላይ ሊያሳድሩ የሚችሉትን ተጽዕኖ የምንመለከትበት ለየት ያለ ፕሮግራም ነው። ለመሆኑ ስሜት ምንድን ነው? ከየት ይመጣል? ከአንጎል ጋር ያለው ግንኙነትስ ምንድን ነው የሚሉትም መሰረታዊ ጭብጦች በማየት እንንደርደር። እሺ፣ አሉላ አመሰግናለሁ። እንግዲህ አንጎል የተለያየ ስራዎች ይሰራል። አንደኛው አንጎል ውስጥ በኤሌክትሪክ መልክ መልእክት ማስተላለፍ ነው። እንደ ኤሌክትሪክ መስመር ማለት ነው፣ አንጎል ውስጥ ያለው እሱ። በሚዛባ ጊዜ የሚጥል በሽታ አይነት ያመጣል። ሌላው ደግሞ የአንጎል ስራ ስሜት ማመንጨት፣ ሀሳብ ማመንጨት እና ይሄ በእንግሊዝኛ ቋንቋ ኢሞሽንስ ኢንድ ኮግኒሽንስ ስሜቶችና ሀሳቦች የማመንጨት ስራ የአንጎል ነው። በእርግጥ ጥላሁን ገሰሰ ልብ ላይ ነው ወይስ ጉበት ፍቅር ሲይዝ የት የሚያርፍበት ብሎ ከልብ ጋር ድሮ፣ በእርግጥ ሳይንስ ብዙ ባልገፋበት ጊዜ የሰው ልጅ ስሜት የሚመነጨው ከልብ ውስጥ ነው የሚል ግምት ነበር። እና አሁን በእርግጥ በሚገባ እርግጠኞችንን አንጎል ላይ ነው። ከአንጎል ይሄ ደግሞ እንዴት ነው የሚሰራው የሚለውን ካየን አንደኛ በእንግሊዝኛ ቋቋ ባዮሳይኮሶሻል ማለትም ከቤተሰብ ከአባትና እናት የምንወርሰው ባህሪ አለ እሱ። ሌላው ደግሞ አንድ ሰው በሚያድግበት ጊዜ የነበረበት አካባቢ የቤተሰቡ፣ የጎረቤቱ፣ የዘመድ አዝማዱ ያ የአንጎል እድገት ላይ ተጽዕኖ አለ። ትምህርት ቤት፣ አስተማሪዎች እና ይሄ እንግዲህ በእንግሊዝኛው ሳይኮ ሶሻል ነው እና እነዚህ ሁሉ ተደምረው ነው እንግዲህ የአንጎል የተለያየ ስሜቶች እና ሀሳቦች ላይ መጣ የምችለው እንግዲህ በስሜት ላይ ከተኮር ነው። በተለይ መሰረታዊ የሚባሉት ስሜቶች ያው ደስታ፣ ጥላቻ አንድ አምስት ስሜቶች አሉ። ሌሎች ደግሞ በሁሉም ባህል የሚታያሉ የሚባሉ እና እነዚህን ነገሮች ተመራማሪዎች ለመለካት ሞክረዋል። መልካም ፍቅርም ይሁን ጥላቻ፣ ለአንድ ነገር ያለ የበዛ ስሜት፣ የተጋነነ ስሜት አሉታዊ ተጽዕኖ ያሳድራል የሚለው አስተሳሰብ ከሕክምና ጋር የማይገናኝም ሊመስል ይችላል። እጅግ የበዛ ስሜት ሲባል እንዴት ነው የሚለየው? በስነ ልቦና ጤና ውስጥ መታየት የሚችሉ ነጥቦችን እንድናዛምድ አንዱ ዋናው መለኪያ አንድ ኢንጂነርና አንድ የስነ ልቦና አዋቂ ዩኒቨርሲቲ ኦፍ ሚኔሶታ ወደ ሁለተኛው ዓለም ጦርነት አካባቢ ያወጡት መለኪያ አለ። ሚኔሶታ መልታይ ፌዚክ ኢንቨንቶሪ የሚሉት። ስሙ አስፈላጊ አይደለም። ምንድን ነው ያደረጉት? አንድ ስሜት ለምሳሌ ሆስቲሊቲ ስኬል ይሉታል፣ የጥላቻ መመዘኛ ያው ጥናት አድርገው አንድ ሰው ከአንዱ ጫፍ እስከ ጫፍ ከመጠን ያለፈ የሚሉት ቁጥር አለው። ከሀምሳ በላይ በሚሆንበት ጊዜ ብቻ፣ ከልክ በላይ በሚሆን ጊዜ ያ አይነት ጥላቻ ከልብ ሕመም ጋርም ተያይዟል። ከልክ ያለፈ ጥላቻና የልብ ሕመም ብዙ ጥናቶች፣ ጽሁፎች ወጡበት አለ ሌላው ደግሞ አሁን ለምሳሌ በአጠቃላይ ለህብረተሰብ ያለ ጥላቻ ወይም ስሜት ደግሞ እሱንም ለክተውታል። በጅምላ በአንድ ህብረተሰብ ላይ አንድ ግለሰብ ሊኖረው የሚችልን የጥላቻ ስሜት ነው እየገለጸው ያሉት በጥቅል በጥቅል። እሱ አሁን ምንድን ነው በእንግሊዝኛ ሶሲዮፓቲ እስኬል ይሉታል። ህብረተሰብ ላይ አንድ ሰው ያለውን የጥላቻ ስሜት የሚለኩበት ነው እና መጠነኛ ከሆነና ዝቅተኛ ከሆነ ጥሩም ሊሆን ይችላል ይሄ ብዙ ጊዜ የአብዮት መሪዎች በጊዜው ባለው ነገር ያለመርካት ምልክት አይተው ይሄንን መቀየር አለብን ብለው የሚነሱ ሰዎች ያሉበት በአንድ ጫፍ እሱ ነው በሌላው ጫፍ ግን ከመጠን ያለፈ ከፍ እያለ ከሄደ ደግሞ እስከ መግደል ድረስ የሚሄድ ጥላቻል እና ይሄ ስፔክትረም ከአንድ ጫፍ ወደ አንድ ጫፍ የተያያዘ ነው ስለዚህ በዚህ በሶሲዮፓቲ ስኬል ላይ መጠነኛ ያለው ሰው ካለ አንድ ሰው ምናልባት በዛ በሚኖርበት ኅብረተሰብ ውስጥ ባለው አሰራር አካሄድ ደስ ያላለው ሰው መጽሐፍም ጽፎ ህዝብም አንቀሳቅሶ አደራጅቶ ሊቀይር ይችላል። ያ አይነት እሱ እንግዲህ እንደ ኖርማል ነው የምናየው እኛ። በህመምነት ሊፈረጅ የሚችለው ሲሆን ይለያል፣ እያሉን ነው ይለያል። ጽንፈኛ የሚባለው እንግዲህ በዚህ ሁለት ጽንፍ አለው ይሄ መለኪያ። በአንደኛው ጽንፍ ህብረተሰቡን መቀየር አለብኝ የሚል ነን ኮንፎርሚስት የምንለው በቃ ትንበርካኪ ያልሆነ ለ በሌላው ጽንፍ ደግሞ ጭራሽ ሌላውን ከመጠን በላይ በመጥላት ከመግደል ማ እንድሚሆን ሁለት መግደል ድረስ የሚሄዱ አለ እሱ እንግዲህ በዛ ነው የምንላክ እና የተለያዩ እንግዲህ ስሜቶች እንደዚህ አይነት ድብርትም እንደዛው ነው። መጠነኛ በቀን ተቀን ኑሮ ትንሽ መደበር ያለ ነው። አንድ ሰው ከፍቶኝ መጣው አይደለም፣ ከመስሪያ ቤት ወይም ከሁኔታ ሌላ አንፃር። ግን ጽንፍ ሌላ ስትሄድ ደግሞ ከመጠን ያለፈ መብላትም፣ መጠጣትም፣ መንቀሳቀስም ምንም ማድረግ የማይችል እና ሰማይ የተደፋበት ከሆነ በየቀኑ ለአንድ ወር ሁለት ወር ያ ደግሞ በበሽታ የሚፈረጅ ነው። እሱ በሕክምና የሚታይ የሚታየ። መልካም ፕሮፌሰር ዮናስ ይህን የጠነከረ ስሜት ዛሬ በኢትዮጵያ ውስጥ ቡድን የለየ እንቅስቃሴ ከሚታይባቸው ሁኔታዎች ጋር እናዛምዳለን። በጣም ጥልቅ የሚባል ስሜት አንዳንዶች በሚሰሩት ሥራ ውስጥ ይገለጻል። የጥበብ ሙያ ውስጥ ያለ ሰው ሌላውን ነገር በሙሉ እስኪረሳ ድረስ የሚሄድበት አለ። ወይንም አንድ በጎ ነገር ለማድረግ ራስን እስከ መጉዳት የሚኬድበት ቀናውን እናስቀድምና ጥልቅ ስሜት ለመልካም ነገርም እንኳን ሲሆን እንዴት መያዝ ያለበት በእርግጥ ያስ ያሳስባል። አድማጮች፣ የጤና ውይይቱ አላበቃም፣ ሳምንት ይቀጥላል።